ፕሬዚደንት ባይደን ስልጣን በያዙ የመጀመሪያው ቀን የስደተኞች ሕግን አስመልክቶ እጅግ ወሳኝ ናቸው የሚባሉ ውሳኔዎችን በማሳለፍ ለአፈጻጸማቸው ትዕዛዛትን ሰጥተዋል። እንዲሻሻል በሚደረጉት የስደተኞች ሕግ ውስጥ የሚካተተውን አዲስ የዜግነት ሕግንም ይፋ አድርገዋል። በእነዚህና በሌሎች የስደተኞች ሕግ ጉዳዮች ዙሪያ በካሊፎርኒያ ሳን ሆዜ የህግ ጠበቃ የምስራች ጌታቸውና እንዲሁም በካሊፎርኒያ ሎስ አንጅለስ የህግ ጠበቃ ሙሉ መቤት አለማየሁ ማብራሪያ ይሰጡናል። ያነጋግራቸው ደረጀ ደስታ ነው። እንግዶቻችን በካሊፎርኒያ ሳኖዜ የህግ ጠበቃ የሚጌታቸውና እንዲሁም በካሊፎርኒያ ሎስ አንጀለስ የሚገኙት የህግ ጠበቃ ሙሉ መቤት አለማየው ጤና ስጥልን። እንደተከታተል ነው ፕሬዚደንት ባይደን ስልጣን በያዙበት የመጀመሪያው ቀን ውለው ሳያድሩ ከወሰደዋቸው እርምጃዎች መካከል በቀድሞ ፕሬዚደንት ትራምፕ አስተዳደር የነበሩትን አንዳንድ ደንቦችን መልሰው ሽረዋል። በተለይም ፕሬዚደንቱ እንደ ኤሮፓ አቆጣጠር ጥር 20 2021 ከፈረሙባቸው የ አስፈጻሚ ትእዛዛት መካከል ስደተኞችን የሚመለከቱ ይገኙበታል። በእነዚህ በትእዛዛቱ የጸደቁ ወይም የተሻሩ ነገሮች ምንድናቸው? ወይዘሪት ምስራች ጌታቸው ወይም የሚ እርስዎን ላስቀድምና ለዚህ ጥያቄ ምላሽ ቢሰጡኝ ጥሩ። አመሰግናለሁ። እንግዲህ አስፈጻሚ ትእዛዝ ማለት ህግ አይደለም፣ ወይንም በእንደራሴው በኩል የጸደቀ እና በፕሬዚዳንቱ የተፈረመ ህግ አይደለም ብለን የጀመር ነው አንድ አስፈጻሚ ትዕዛዝ ርዕሰ ብሔሩ ስለተለያዩ መንግስታዊ ጉዳዮች ላይ እንዲህ አድርጎ እንዲፈጸም ወይንም እንዳይፈጸም የሚያግድበት መሳሪያ ነው። በተለይ ደግሞ ከፕሬዚደንት ኦባማ ጊዜ ጀምሮ እንደገና ደግሞ በፕሬዚደንት ትራምፕ ላይ ያየ ናቸው። እንደገናም የአሁኑ ፕሬዚደንት ባይደን ደግሞ በተደጋጋሚ የተጠቀሙባቸው መሳሪያ ናቸው። እንደራሴዎች በአብዛኛው ይህንን ነገር ደስ አይላቸውም፣ ይቃወማሉ። ማንኛውም ነገር በትክክለኛው በሕጉ መሰረት በእንደራሴው አካል ተነጋግረንበት ካጸደቅም በኋላ ነው መፈረም ያለበት እንጂ አንድ ፕሬዚደንት የእኛን ስፍራ እየወሰደ ነው በዚህ አፈጻጸም እያደረገ ዋና ዋና የሆኑ ፖሊሲዎችን የሚተገብረው ብለው ብዙ ጊዜ ይቃወሙታል። የአስፈጻሚ ትእዛዝ ዋና ማወቅ ያለብን ነገር ምንድን ነው? ልክ በዛ ትእዛዝ ያን ቀን አሁን ፕሬዚዳንት ባይደን የፈረሙ ጊዜ ወዲያውኑ ይተገበራል፣ ወዲያውኑ ህጋዊ ይሆናል። ቀድሞ የነበረውን ርዕሰ ብሔር ያደረገውን ነገር ሙሉ ለሙሉ ይሽራል ማለት ነው። የውሳኔው አጠቃላይ ፍሬ ነገሮች ምንድን ናቸው? ምን ምን ነገሮች ነው የተነሱበት ወይዘሮ ሙሉመቤት? ኦኬ፣ ዋና ዋና ፍሬ ነገሮቹ በስራ አስፈጻሚ ውሳኔ ያለፉት በአሁኑ ሰዓት በፕሬዚደንት ባይደን አንደኛ፣ በተወሰኑ የእስልምና እምነት ተከታይ ሀገራትና አንዳንድ የአፍሪቃ ሀገራት ላይ የነበረውን የተጓዥ እገዳ ወይም ገደብ በማስነሳት መጀመሪያ ባለፈው አድሚኒስትሬሽን ወደ ሰባት ከዛም ወደ አስራ ሁለት ሀገሮች የታገዱ ነበሩ፣ እነሱ እንዲነሱ በማድረግ ሁለተኛው ደግሞ ዳካ የምንለው እዚህ ሀገር አሜሪካን ሀገር ውስጥ ብዙ ጊዜ ለቆዩ ሰዎች ተላልፎ የነበረው ሙሉ ለሙሉ እንዲቀጥል እና እንዲጠናከር የሚያግዝ ነምራን በማሳለፍ ከሀገር ውስጥ ደግሞ የማስወጣት ሂደት ላይ ያሉ ወይም በዲፖርቴሽን ላይ ያሉ ሰዎችን ደግሞ ለመቶ ቀናት ለማዘግየት ሀገር የሚወጡበትን ሁኔታ የሚያስወጣቸውን ሁኔታ እንዲታገድ ለመቶ ቀናት ያሳገዱት ናቸው። አንዱ ዋናው ሌላው ደግሞ በትራምፕ አድሚኒስትሬሽን ጊዜ በጣም ይሄ በተደጋጋሚ የድንበር ግንባታ እናደርጋለን ተብሎ የተጀመረው የነበረው ለዛ የሚሰጥ የነበረው ገንዘብ ወይም ፋንድ እንዲቆም ዋና ዋናዎቹ እንግዲህ እነዚህ ናቸው። እስቲ እነዚህን አሁን የጠቀሷቸውን ሶስቱን ነገሮች ለየብቻቸው ለማየት እንድንችል ትንሽ ያብራሩልኝ ማለት ነው። ለምሳሌ ስለ እገዳው እናንሳና ከተወሰኑ የእስልምና እምነት ተከታይ ሀገራት እና በአንዳንድ አፍሪካ ሀገሮች ላይ ተጥሎ የነበረው የጉዞ እገዳ በባይደን አስፈጻሚ ትዕዛዝ አሁን እናንተም እንደጠቀሳችሁት መነሳቱ ተገልጿል። ለመሆኑ የነበረው ገደብ ምንድን ነበረ? ከአሁን በኋላ ሲን ተከትሎ ሊሆን የሚችለው ነገር ምንድን ነው ነው እንግዲህ፣ መቼም እንደ ኢሚግሬሽን ጠበቆች የመጀመሪያው ይሄ ትራቭል ባን የሚባለው ወይንም የተጓዦች እገዳ በወጣበት ጊዜ ምን እንደሆነ፣ እንዴት እንደሚተገበር ምንም የማናቅበት ብዙዎቻችን ወደ የአውሮፕላን ማረፊያዎች የሄድንበት በተለያዩ የዜና ምንጮች የነበረው በቃ የቀወጠ ጊዜ ብዙ የታየበት ነው እና በመሠረቱ ከተወሰኑ አገሮች መጀመሪያ ላይ እንግዲህ ይሄ የትራምፕ አስተዳደር ይሄንን የተጓዥ እገዳ አንዴ ብቻ አይደለም ባቀረበ ቁጥር ፍርድ ቤት ሲካሄድ ሲቀለበስበት እንደገና ሲያሻሽል ሲቀለበስበት እንደገና ሲያሻሽል ሲቀለበስበት እያሻሻለ እያሻሻለ በመሀል ደግሞ ሌሎችንም አገሮችን እየጨመረ ከነኛ አገር ተወላጅ የሆኑ ሰዎች ወደ አሜሪካን አገር የተወሰኑቱ በቋሚ መኖሪያ መብት ፍቃድ እንዳይመጡ፣ የተወሰኑት ደግሞ በቱሪዝም መልክ ወይም በቋሚ ባልሆነ በትምህርትና በተለያየ አይነት መንገድ ወደዚህ ሀገር እንዳይመጡ የሚከለክል ነው እና እንግዲህ ብዙ ምክንያቶች ቢሰጡትም ከመጀመሪያው ያየነው የመጀመሪያው እገዳ የእስልምና ተከታይ አገሮችን ላይ ያተኮረ ነው። ከዛም በኋላ ብዙ ጊዜ በፍርድ ቤት ውስጥ ስንከራከር የነበረው ምንም አይነት የአሜሪካን የብሔራዊ ጸጥታ የማይጎዱ አገራት ወይንም እንዲህ አይነት አገራት ያልሆኑትን እስላምና ተከታይ አገሮች በመሆናቸው ብቻ ትኩረት በማድረግ እያገደ ነው እያልን በተደጋጋሚ በተከራከርነው መሰረት ብዙ እገዳዎችን አስይዘን ነበር። ይሄንን ሙሉ ለሙሉ አሁን ፕሬዚደንት ባይደን የፈረሙት የአፈጻጸም ትዕዛዝ ይሽራል። ከዚህ ሀገር በተለያየ አይነት ሁኔታ ለመምጣት ወደዚህ ሀገር የሚፈልጉ ሁሉ ቪዛ ማመልከትና አስፈላጊውን የሆነ ሂደት ሊከታተሉ እንደሚችሉ ይፈቅዳል ማለት ነው። ሌላም እንግዲህ እዚሁ ላይ የተነሳው በእንግሊዝኛው ምህጻረ ቃል ዳካ ወይም ይሄ ዳካ ፕሮግራም ተብሎ የሚጠቀሰው ሌላው ነው እንዳነሳችሁት፣ ይህም በህፃንነታቸው ወላጆቻቸውን ተከትለው የመጡና እዚው አገር አድገው እዚው አገር የተማሩ ግን ህጋዊ ሰነድ የሌላቸው ወጣቶችን የሚመለከት ይመስለኛል። ምናልባት ሊያርሙ እንችላሉ። በዚህ ረገድ ምንድን ነው የተደረገው? የነበረውስ ነገር ምንድን ነው? ወይዘሪት ምስራች። እንግዲህ አቶ ደረጀን መጀመሪያውኑ ዳካ ራሱ የተገበረው የሚጀምረው በአፈጻጸም ትእዛዝ ነው። ዳካ በህግ መልክ የመጣ አይደለም። የቀድሞ ፕሬዚዳንት ኦባማ በአፈጻጸም ትእዛዝ መልክ እዚህ ሀገር በጥን ልጅነታቸው ለመጡና እዚህ ሀገር ለተማሩ እንደገናም ከፍተኛ ወንጀል ለሌለባቸው በየሁለት ዓመቱ እየታደሰ ያለ ማለት ነው ለየሁለት ለየሁለት ዓመቱ ከዚህ ሀገር እንዳይባረሩ የሚጠብቅ አፈጻጸምን የሚያግድ በዛ አይነት ትእዛዝ የመጣ ነበር። ይሄኛው አዲሱ አስተዳደር ከመጣ በኋላ ይሄንን ነገር ትክክል አይደለም በዚህ አይነት ትዕዛዝ መልክ የመጣው ህግ ስላልሆነ መቀልበስ አለበት ብሎ በተደጋጋሚ ሲከራከር፣ ፍርድ ቤቶች ደግሞ አይ ይሄ ኤፒ የሚባል አለ በዛ አይነት መልኩ የመጣ ስላልሆነ ብዙዎች ደግሞ ይሄንን ተማምነው ለጥቅማጥቅም ያመለከቱ ስለሆነ ስትቀለብሱትም እንኳን በአፈጻጸም ትዕዛዝ በስነ ስርዓት በስርአቱ ማድረግ አለባችሁ እያለ በተደጋጋሚ ከጠቅላይ ፍርድ ቤት አንስቶ ሲቀለብሰው ባለፈውም ጊዜ ይህንን ነገር ለቪኦኤ አድማጮቻችን አቅርበ ነው ነበር። አሁን እንግዲህ በአዲሱ ትዕዛዝ መሰረት ማንኛውም ሰው ማመልከት እንዲቀጥልና ከዚህ ጋር አብሮ ያለ ለምሳሌ የመጓጓዣ ሰነድ ከሀገር ውጭ ወጥቶ በሰላም እንዲመለሱ የሚያስችላቸው እንዲመለስላቸው የሚያስደርግ ነው ማለት። ከዚህ በተረፈ ግን እነኝህ ሰዎች ፕሬዚደንት ባይደን ዜግነት እንዲኖራቸው እንደሚያቅዱ እነኝህን ደግሞ እንደሚደግፉ በተደጋጋሚ ሁኔታ ባስታወቁት መሰረት እንዴት አድርገው እነኚህ በዳካ ያሉ ሰዎች ወደ ዜግነት እንደሚሄዱ ወደፊት እንግዲህ ሕግ በሚያልፍበት ጊዜ ስለዛ አስቀምጠዋል ማለት ነው። እንግዲህ እነዚህ አሁን በዳካ ፕሮግራም ላይ የተጠቀሱትም ሆኑ ሌሎች ስደተኞች የሕጋዊ ማመልከቻቸው ተቀባይነት ባለማግኘቱ ወይም ሕጋዊ ሰነድ የሌላቸው በመሆኑ ከሀገር እንዲባረሩ ወይም እንዲወጡ የሚፈለጉ ስደተኞችን የሚመለከትም ሌላው እዚህ አስፈጻሚ ትእዛዝ ውስጥ የወጣ አለ ይህንስ በሚመለከት ይሄ የወጣው አዲስ የወጣው የባድን ስራ አስፈጻሚ ትእዛዝ ምንድን ነው የሚለው ወይም ምን የሚያስቀረው ነገር አለው አሁንም እርሶ ጋር ልቆይ ወይዘሪት ምስራች አዎ እንግዲህ ይሄ አፈጻጸሙ ላይ ነው ትልቁን ለውጥ የምናየው ለሚቀጥሉት መቶ ቀናት ማንኛውም አይነት ከፍተኛ ወንጀል የፈጸመና የተፈረደበት በዛ አይነት ምክንያት ከሀገር እንዲባረር የተወሰነበት ሰው ካልሆነ በስተቀር የቀረው ሰው ሁሉ እንዲታይ ጉዳዩ እና ምናልባት በእስር ላይ ያሉ ሰዎች ከእስር ቤት እንዲለቀቁ እንደገናም ደግሞ እንደዚህ አይነቱን ነገር በምን አይነት መንገድ ሁኔታውን መታየት እንዳለበት አፈጻጸሙ እንዴት መሆን እንዳለበት እንዲጠና ይሄ አስፈጻሚ ትዕዛዝ እንግዲህ አስተላልፈዋል። ከዚህ ባሻገር የላይቤሪያ አገር ተወላጆች በተለያየ ጊዜ ዲፈርድ ኢንፎርስድ ዲፓርቸር የሚባል ለእነሱ የሚጠቅም ከዚህ ሀገር እንዳይባረሩ የሚያስችላቸው እገዳ ነበረ ይሄ እገዳ ከሁለት ሺ አስራ ዘጠኝ ድረስ የትራምፕ አስተዳደር ሲያድሰው ቆይቶ ነበር ይሄ እገዳ ተነስቶ ነበር ይሄን እገዳ ተመልሶ እንዲፈጸምና የዛ አገር ተወላጆች እንዳይባረሩ ከዚህ ጋር እንግዲህ አብሬ አንድ ላይ አያይዟለሁ ይሄ ነው እንግዲህ ለውጡ እንግዲህ እስካሁን ያየናቸው በዚህ በስራ አስፈጻሚው ትዛዝ መሰረት የተወሰኑትን አንዳንድ እርምጃዎች ነው ከዚሁ ጋር ተያይዘው እንግዲህ የስደተኞችን ጉዳይ በሚመለከት ያስተዳደ አስተዳደር ለውጥ በመኖሩ የአሜሪካ ዜግነት ረቂቅ ህግ 2021 ወይም ዩናይትድ ስቴትስ ሲቲዝንሺፕ አክት 2021 የሚለው ረቂቅ በፕሬዝደንት ባይደን ቀረባለ። ይህ ገና ያልጸደቀ ረቂቅ ህግ መሆኑ ይታወቃል። ለህግ አውጪዎች የምክር ቤት አባላት ከቀረበ በኋላ ማለፍ አለማለፉ ወደፊት የሚታይ ሊሆን ይችላል። ይሁን እንጂ በዚህ ረቂቅ ህግ ውስጥ የተካተቱ ጉዳዮችን ከወዲሁ ማየት እንዲቻል በህግ ውስጥ የተካተቱት ዋና ዋና ጥቅል ጉዳዮች ወይም ፍሬ ነገሮች ምንድን ናቸው? ምን ሊሆኑ ይችላሉ? ወይዘሮ ሙሉምቤት ይህን ጥያቄ ለርሰው ላቅርብና እሺ፣ እንግዲህ በዚህ ረቂቅ ህግ ዋና ዋና የሰፈሩት ነገሮች ቢኖሩ አንደኛው እና በጣም ትልቁ ለብዙ ሰው ተስፋ የሚሰጠው ከጃንዋሪ አንድ ሁለት ሺህ ሀያ በፊት ጃንዋሪ አንድ ሁለት ሺ ሀያ አንድንም አካቶ ከዛ በፊት ከዩናይትድ ስቴትስ ውስጥ አሜሪካን ሀገር ውስጥ በአካል የሚገኙ እና ምንም አይነት የህጋዊ የመኖሪያ ፈቃድ የሌላቸው ሰዎች ጊዜያዊ የመኖሪያ ፈቃድ እንዲሰጣቸው ይላል። ይሄ በጣም ትልቅ ተስፋ ለብዙ ሰው ይሰጣል፣ እዚህ ሀገር ምንም አይነት መኖሪያ ፈቃድ ለሌላቸው ሰዎች። ከዛም በተጨማሪም ደግሞ ቤተሰቦችን በሚመለከት አሁን ለምሳሌ ቤተሰቦችን ከሌላ ሀገር ለማስመጣት ብዙ አመታት የሚያስጠብቅ ሁኔታ ነው ያለው የአሁኑ ሕግ እና በአሁኑ ባለው ሕግ መሰረት ያንን ሁሉ አመት ውጭ በሚቆዩበት ጊዜ ከቤተሰብ ጋር ተለያይተው ልጆች፣ ባለቤቶች እንደዚህ ስለሚኖሩ እና ለብዙ አመት እንዳይለያዩ በማለት የፋሚሊ ዩኒቲን ወይም ቤተሰብን አንድ ለማድረግ እንዲያስችል በሚል አይነት ሁኔታ እነዛ ሰዎች ተራቸውን ቪዛቸው ተራቸውን እስከሚደርስ የሚጠብቁበትን ጊዜ አሜሪካን ሀገር ውስጥ መጥተው ከቤተሰቦቻቸው ጋር ሆነው እንዲጠብቁ የሚያስችል የረቂቅ ህግ ውስጥ ሰፍሯል። የዳይቨርሲቲ ቪዛ ወይም ዲቪ የምንለውን ደግሞ ቁጥሩን ከፍ አድርጎታል። ማለትም የዳይቨርሲቲ ቪዛ ከሀምሳ አምስት ሺህ ወደ ሰማንያ ሺህ ከፍ እንዲል ተደርጓል። ከዛም አልፎ ደግሞ እንግዲህ ዋና ዋናዎቹ ነው አሁን የምንለው በኢሚግሬሽን ፍርድ ቤቶች በኩል ደግሞ በጣም ብዙ አመታት የሚፈጁ አይነት ሁኔታዎች ስለተፈጠሩ ብዙ ኬሶች ወይም ብዙ ጉዳዮች ዝም ብለው ቁጭ ብለው ስላሉ እና ችግር እየፈጠሩ ስለሆነ በባክሎግ ይበልጥ የነሱን ውሳኔዎች አሰጣጥን ላይ እና የማፋጠን ሁኔታ ላይ የተሻሻለ ሁኔታ እንዲፈጥር የተደረጉ አዳዲስ ዳይሬክቲቮች መጥተዋል። ለዳኞችም ደግሞ የተሻለ አስተያየት አድርገው በራሳቸው በውሳኔዎች ቶሎ ቶሎ እየሰጡ መፈጸም እንዲችሉ የሚያስችላቸው ያላቸውን አይነት ዲስክሬሽን እየሰጠ ባክሎጉን ለመቀነስ የሚሞከርበት ሁኔታ ተፈጥሯል። ሌላው ደግሞ የጥገኝነት ወረቀት የሚያመለክቱ ሰዎች በአሁኑ ሰዓት ህጉ በአንድ አመት ውስጥ ባላለፈ ጊዜ ውስጥ እንደሆነ ማስገባት ያለባቸው የሚል ስለሆነ ይሄ የአንድ አመት በአንድ አመት ውስጥ ማስገባት አለባቸው የሚለው እንዲነሳ የሚል የቀረቡት እንግዲህ ዋና ዋናዎቹ እነዚህ ናቸው። እዚህ ላይ ስተ ወይዘሪት የምስራች ስለ በረቂቅ ህጉ ላይ እነዚህ ዋና ዋና የሚሏቸው ምናልባት በወይዘሮ ሙሉ ያልተነሱ ነገሮች ያሉ ወይም መጨመር የሚፈልጓቸው ካሉ አጠራርገው ቢገልጹልኝ ምን ምን ዋና ዋና ጉዳዮችን ይዘዋል? አይ፣ ሁሉንም በአጠቃላይ ብለዋለች። ግን እንደው ለማስረገጥ ያክል እንደው ለእኛ ደስ የሚለን ወይንም ዓይናችንን እንድንከፍት ያደረገን በጥገኝነት ማመልከቻ በኩል አንድ ሰው አሜሪካን ሀገር በመጣ በአንድ አመት ጊዜ ውስጥ የጥገኝነት ማመልከቻ ካላቀረበ ማመልከት አይችልም የሚለው የነበረው ህግ እንዲለወጥና እንዲሻሻል ይሄ በጣም የብዙ ሰዎችን ህይወት ሊቀይር እንደሚችል እናስባለን። ሁለተኛውና ደግሞ ትልቁ አንድ ሰው አሜሪካን ሀገር ለምሳሌ ያለ ወረቀት ከስድስት ወር ወይንም ከአንድ ዓመት በላይ ቆይቶ ከሆነ እስከ ሶስት አመት እስከ አስር አመት ድረስ ከሶስት አመት ወይንም አስር አመት ላይ ማንኛውም አይነት ቋሚ መኖሪያ መብት ፍቃድ እንዳያገኝ ይታገድ ነበር። ይሄ የብዙዎችን ወሽመጥ የሚሰብር ብዙዎች ጉዳዮችን ወደፊት እንዳይሄዱ የሚያደርግ ሰዎችን ወጥተው እንዳይገቡ ተመልሰው አሜሪካን ሀገር እንዳይገቡ የሚያግድ ትልቅ ሕግና ትልቅ እንቅፋት የነበረው እንዲሻሻል እና እንዲለወጥ ይሄንን ይጠይቃል። እንደገና ደግሞ በተለይ ሀገራችን ከዲቪ ተጠቃሚ ሀገሮች አንደኛ ወይንም ሁለተኛ ናት፣ በብዙ ጊዜ እና የዲቪ ቁጥር ከሀምሳ አምስት ሺህ ወደ ሰማንያ ሺህ ይደግ የሚለው አንድ ሰው በምንም አይነት በቤተሰባዊ ግንኙነት ወይንም በስራ አማካኝነት ቪዛ አግኝቶ አሜሪካን ሀገር መምጣት ለማይችል ሰው አንድ የተለየ እድል የሚፈጠርበት መሆኑ እነኝህ ነገሮች በጣም ጎልተው የሚታዩና ትንሽ የሚያስደስቱ ተስፋ የሚያሰጡ ናቸው። ከዛ በላይ ደግሞ ትልቁ ሌላ አንድ ሰው ውጭ ሆኖ ከሚጠብቅ አገር ውስጥ ሆኖ ከቤተሰቡ ጋራ ተራውን ወረፋውን የሚጠብቅበት ሁኔታ መመቻቸቱ የብዙዎችን ቤተሰብ መለያየትና ሰቆቃ እንደሚቀይር እንደገና በአብዛኛው ብዙ ተስፋ እያደረጉ በቤተሰቦች መካከል የስነ ልቦና ችግርን የሚፈጥረውን ነገር የሚያነሳ እና ይህንን ነገር የሚረዳ አሜሪካ የአሜሪካ የኢሚግሬሽን ስርዓት ቤተሰባዊ አንድነትን ላይ የተመሰረተ መሆኑን እንደገና የሚያስረግድ አጠቃላይ ድባብ ያለው ነው እና ይሄ አዋጅ በእውነት በጣም እኛ ከምንጠብቀው በላይ አስደሳች እና ይሄ አዲሱ የመጣው አስተዳደር እንዲህ አይነት ተስፋ መስጠቱ ለእኛ በጣም የሚያስደስተን እና አድማጮችም በጣም ሊደሰቱ የሚገባቸው ነው ብለን እናምናለን። እንግዲህ እናንተ ትንሽ እዚህ ላይ በጨምር ይቅርታ፣ አጠር ያለች ነች ይቅርታቸው ደረጀ አጠር ያለች እዚህ ላይ ደግሞ አሁን የምንዳለችው እዚህ ያሉትን ሰዎች ከጃንዋሪ አንድ ሁለት ሺህ ሀያ አንድ በፊት የነበሩትንም ብቻ ሳይሆን ሌላ ደግሞ በጣም የሚያስደስት የተባለው ምንድን ነው ከጃንዋሪ ሀያ ሁለት ሺ አስራ ሰባት በኋላ ራሱ ከዚህ ሀገር ዲፖርትድ ወይም የተባረሩ ሰዎች ከነበሩ እነሱን ራሱ መልሶ ለሶስት አመት ከሁለት ሺ አስራ ሰባት በፊት ለሶስት አመት አሜሪካን ሀገር እንደነበሩ እስካሳዩ ድረስ በቤተሰብን አንድ አንድ ላይ በማድረግ ሂማኒታሪያን ፐርፐዞስ አለው በሚል አይነት ሁኔታም ደግሞ መልሶ ወደ አሜሪካን የማስመጣትን ረቂቅ ህግ ሰፍሯል። ይሄ ይሄ ሁሉ በጣም ያስደስተናል እና እነዚህ ሁሉ ነገሮች ደግሞ ከጃንዋሪ አንድ ሁለት ሺህ ሀያ አንድ በፊት የነበሩ ሰዎች ጊዜያዊ ፈቃድ ይሰጣቸው በሚባልበትም ጊዜ ደግሞ ከዛ ያን ጊዜያዊ ፈቃድ ይዘው ለአምስት አመታት ያህል ከቆዩ የዳካ ደግሞ እና ቲፒኤስ የሚሉት ሶስት አመታት ይላል። ለነሱ የመኖሪያ የሙሉ መኖሪያ ፈቃድ ግሪን ካርድ ማመልከት ደረጃ ላይ ሊያደርሳቸው እንደሚችል የሚያሳይ ስለሆነ በጣም ሰፊና በጣም ብዙ ሰዎችን የሚያካትት ረቂቅ ህግ ነው። በዚህ ሁኔታ ውስጥ ያሉ ወይም ይህን የሚሰሙ ባለጉዳዮች ወይም አመልካቾች አመልካች ስደተኞች ምን ማድረግ ይኖርባቸዋል ወደሚለው ደግሞ ልወስዳችሁ ነው። በተለይም እነዚህን ከዚህ በፊት ወይዘሪት የምስራች በሶስት ከፍለው እንደነገሩኝ አድርገን በመጀመሪያው ዘርፍ የሚመደቡትን ለምሳሌ ምንም ህጋዊ ሰነድ ሳይኖራቸው እዚህ የሚኖሩ የማመልከቻ ሂደት ጀምረው ያቋረጡ ወይም እስከናካቴው ሳያመለክቱ ድምፃቸውን አጥፍተው በተባራሪነት የሚኖሩትን በሚመለከት የተለወጠ ነገር ይኖር ይሆን? በሌላም በኩል ተለወጠም አልተለወጠስ ምን ማድረግ ይኖርባቸዋል? ምንድን ነው ማድረግ ያለባቸው? በዚህ አሁን በጠቀስኳቸው ውስጥ ያሉት ሰዎች ወይዘሮ ሙሉመቤት እነዚህ ሰዎች እንግዲህ በአሁኑ ሰዓት ማድረግ ያለባቸው ምንድን ነው? በተለይ ከጃንዋሪ ሀያ ሁለት ሺህ ሀያ አንድ በፊት እዚህ ሀገር እንደነበሩ ማሳየት የሚችሉ ሰዎች በሙሉ ዶኪመንቶቻቸውን ወረቀቶቻቸውን ማሰባሰብ ማዘጋጀት፣ ይሄ ረቂቅ ህግ ያላለፈን ቢሆን ሊያልፍ ይችላል ብለን የምንገምተውና ተስፋ የምናደርግበት ስለሆነ እዚህ ሀገር ይኖሩ እንደነበረ በዛን ሰዓት ከዛ በፊት ጀምረው እዚህ እንደሚኖሩ ምንም አይነትን ሕግ ያጠፉበት ነገር እንደሌለም የሚያሳይ ነገሮች፣ ግብር የከፈሉባቸውን ዶኪመንቶች እንደዚህ እንደዚህ አይነት ነገሮች ስለሆኑ በጣም የሚረዱት ለማስ አፕሩቭ ለማስደረግ ወይም ለማስፈቀድ እነዚህን ዶኪመንቶች ማሰባሰብ ብዙ ሰው አሁን አይዘጋጅበትም። ከዚህ ጊዜ ጀምራችሁ እንደዚህ እንደነበራችሁ አሜሪካን ሀገር ውስጥ አሳዩ ሲባል ስለማያስበው ላይ ይዛቸው ይችላል። እነዚህን ዶኪመንቶች ማሰባሰብ በፊት ደግሞ ተዘግተው ቁጭ ብሎ የነበሩ ጉዳዮች ከነበሯቸው እና እነዛ ወረቀቶቻቸው እነሱ ጋር ከሌሉ በፊት ጠበቃ ከነበራቸው ጠበቆቻቸውን በአሁኑ ሰዓት ኮንታክት በማድረግ እና ወረቀቶቻቸውን እንዲሰጧቸው ማድረግ ወይም ከእነሱ ጋር መመካከር፣ በአጠቃላይ እነዚህ የወጡት ረቂቅ ሕጎች እነሱ ሊያግዟቸው የሚችሉ ሁኔታ ላይ ለማድረስ እንዲችሉ ዶኪመንቶቻቸውን ማሰባሰብ ላይ ነው እንግዲህ የምመክረው። ሌሎች ደግሞ ለምሳሌ ማመልከቻቸውን ወይም ጉዳያቸውን እስከሚችሉት ድረስ ገፍተው ተቀባይነት አጥተው ወይም ምናልባት እንዲባረሩ ተወስኖባቸውም ሊሆን ይችላል። ተስፋ ቆርጠው የተቀመጡትስ ተስፋ ሰጪ ሁኔታ ይኖራቸውን? እነሱስ ምንድን ነው ማድረግ የሚኖርባቸው? አሁንም ከእርስዎ ጋር ልቆይ ወይዘሮ ሙሉ እሺ አቶ ደረጀ ደስ ይለኛል። እና እነዚህም ሰዎች በጣም ተስፋ አላቸው፣ ምክንያቱም እነዚህ አዲስ ሕጎች እነሱን የሚመለከቱ ከሆነ በሚጸድቁበት ጊዜ እነሱን የሚመለከቱ ከሆነ የተዘጉትንም እንኳን ጉዳዮቻቸውን እንደገና እንደ አዲስ ማስከፈት ሪኦፕን የማስደረግ መብት ይኖራቸዋል በዛ ሰዓት። ስለዚህ እነዛን ጉዳዮቻቸውን እንደ አዲስ እያስከፈቱ በአዲሱ ሕግ እነሱ ኤሊጀብል እንደሚሆኑ እያሳዩ መቀጠል ይችላሉ። አሁን ለምሳሌ በፍርድ ቤቶችም እንኳን ደረጃ አድሚኒስትሬቲቭ ክሎዠር የምንላቸው አሉ። አንዳንዴ ዳኞቹ ምንም ነገር ሊሰጧቸው ስላልቻሉ፣ ግን ስላዘኑ በሂዩማኒቴሪያን አይነት ሁኔታ የዘጓቸው ኬሶች በጣም ብዙዎች አሉ እና እነዛን ኬሶች እንደገና ለማንቀሳቀስም ይችላሉ እንደገና አስከፍተው ማስከፈት ሳይሆን እነሱ እንኳን አድሚኒስትሬቲቭ ክሎይዥር የምንላቸው ኬሶች እንደገና ቀጠሮ የማስያዝ ጉዳይ ነው የሚደረገው እና እንደገና ፍርድ ቤት ተመልሰው ከዳኛ ጋር ቀጠሮ አስይዘው በአዲሱ ሕግ መሰረት እነሱ የትን ወረቀት ማግኘት ወይም የመኖሪያ ፈቃድም ሆነ የጊዜያዊ ፈቃዱንም የማግኘት ኤሊጅብሊቲ እንዳላቸው በማሳየት ማንቀሳቀስ ይችላሉ፣ ማስከፈት ይችላሉ። ስለዚህ በጣም ብዙ ተስፋ አለው። ሌሎችም ደግሞ እንደዚሁ ለምሳሌ ማመልከቻቸውን በተለያየ አመልክተው ማለት ነው ጉዳያቸው ውሳኔ ወይም እልባት ሳያገኝ በተለያየ እርከን የሚገኙት በፍርድ ቤት ወይም በኢሚግሬሽን ቢሮዎች ሊሆኑ ይችላሉ ምንድን ነው ማድረግ ያለባቸው ጉዳይ ማፋጥኛ መንገዶች ይኖር ይሆን ወይስ ዝም ብለው ነው መጠባበቅ ያለባቸው? ብዙ ጊዜ ብዙዎቹ ያለምን ምላሽ ሳያገኙ ዝም ብለው የተጠባበቁ መሆኑን አልፎ አልፎ ስለምንሰማ ብዬ ነው። ወይዘሮ ሙሉ ምን ይላሉ አሁን እዚህ ላይ? እዚህ ላይ በፍርድ ቤት እንግዲህ ያል ነው ምናልባት አድሚኒስትሬቲቭ ክሎዥር የሚለውንም ሊያጠቃልል ይችል ይሆናል። እሱን ወይ ቀደም ብዬ ስለተናገርኩበት እንደገና መልሰው ፍርድ ቤት የማስቀጠር ችሎታ አይኖራቸዋል። ሌሎችም በፍርድ ቤትም ባይሆን በኢሚግሬሽንም ደረጃ አንዳንዴ ለምሳሌ ይሄ ቪዛ ፕራዮሪቲ የምንላቸው አለ። ቅድም ቤተሰቦች ተራቸው ለቪዛ ያልደረሰ ሲሆን አንዳንድ ኦፊሰሮች በደግነት እስከሚደርስ ድረስ እንዘጋዋለን ብሎ ያስቀመጡት ሊኖር ስለሚችል አዲሱ ሕግ ግን እነሱን የሚያካትት ከሆነ እንደገና ተመልሰው እሱን አሁን እንደገና እንዲታይልን እንዲጀመር እንዲቀሳቀስ ማለት ይችላሉ። አንዳንድ ሰዎች ደግሞ እውነት ለመናገር በአሁኑ ሰዓት ይሄን ትንሽ ይሄ የረቂቅ ህግ ለነሱ የሚረዳቸው አይነት ሁኔታ ሊደርስ ይችላል የሚባል ከሆነ ረጋም ብለው አሁን ሳያንቀሳቅሱ ቢጠብቁም ደግሞ የሚመከርበት ሁኔታዎችም ሊኖሩ ይችላሉ፣ እና መጠበቅ ላይና እንግዲህ ባለፈበት ጊዜ ደግሞ ማስከፈት የሚችሉ ማስከፈት ወይም ደግሞ አንዳንዶቹ ትንሽ ቢጠብቁና የተሻሻለ ህግ ቢወጣ ይሻላል ለሚሉት ደግሞ ረጋ ብሎ መጠበቅ ነው እንጂ። በአሁኑ ሰዓት የረቂቅ ህጉ እስከሚጸድቅ ድረስ ምንም አይነት እንቅስቃሴ ለማድረግ ከመዘጋጀት በስተቀር የለም። በቦርደሩም በኩል ይሁን በሌላ ህጋዊ በሆኑ መንገዶችም ገብተውም ሊሆን ይችላል። በተለያየ መንገድ መጥተው ብዙ ጊዜ የስደት ጉዳይ የኢሚግሬሽን ጉዳይ ሲነሳ አሳይለም የሚለው ነው ጎልቶ የሚሰማው። በዚያ ረገድስ የተለወጠ ወይም የሚለወጥ መሰረታዊ ነገር ይሆን? እስካሁን ካነሳ ናቸው ውጪ ያለ ወይዘሮ ሙሉ በቦርደር በኩል እንኳን ያልኳቸው ናቸው። ግን ከገቡ በኋላ ቅድምም እንዳልነው አንድ አመት ሳይሞላ ማመልከቻውን ማስገባት አለባቸው የሚለውን ለማስወገድ ያለው ነው ዋናው። ከሱ ከነዚህ ሌሎች እንኳን ምንም አዲስ የሰፈሩ ነገሮች የሉ። እነዚህ ጉዳዮች ያው በረቂቅ የተነሱ ናቸው። መጽደቅ አለመጽደቃቸው እንግዲህ ወደፊት የምናያቸው ሊሆን ይችላል። ፖለቲካም ጉዳይ ቢሆን ረቂቁ ረቂቅ ሕጉ የመጽደቅ እድሉ ምን ያህል ሊሆን ይችላል? እንዲህ ያሉ ጉዳዮች ምን ያህል ዘላቂ ናቸው? ነገ ደግሞ ተመልሰው አዲስ ፕሬዚደንት ሲመጣ፣ አዲስ አስተዳደር ሲመጣ ይለወጡ ይሆን የሚል ጥያቄ ያነሳሉ። ፕሬዚዳንት በመጣ ቁጥር ተቀያሪነታቸው ምን ያህል ነው የሚለውን ማየት እንድንችል በዚህ ረገድ የሚመለከታቸው ስደተኞች ሆኑም የስደተኞቹ ቤተሰቦች ምን ማድረግ ይኖርባቸዋል? እዚህ ላይ ወይዘሪት የምሥራች የሚ የእርሱ አስተያየት ምንድን ነው? እንግዲህ መቼም ተስፋ ለብዙ ስደተኛ ብዙዎችን ወደ አሜሪካን ሀገር የሚያመጣ ብዙዎችን ደግሞ በእንዲህ አይነት ከባድ የሆነ አስቸጋሪ የሆነ ለማወቅ እንደገናም ደግሞ ለማድረግ የሚከብድ ኢሚግሬሽን ስርዓት ውስጥ ገብተው እንዲጸኑና ብሎም ደግሞ ዜጋ ሆነው አምራች አፍሪ ሆነው የዚህ አገር አካል እንዲሆኑ የሚያስደርጋቸው ተስፋ ነው። ስደተኞች ማን ናቸው? ይሄ ሀገር የቆመችው በስደተኞች ላይ ነው ወይንስ ይሄ ሀገር የእንትኖች ነው የሚል በጣም በዚህ ባለፈው አራት አመታት በተለይ በዚህ መልኩ ትልቅ ጦርነት ነበረ። ስለዚህ ይሄ አስተዳደር ገና ሲገባ የመጀመሪያው ቀን ላይ እንዲህ አይነት ከጠበቅነው በላይ የሆነ ለውጥ ማምጣት ፈልጋለሁ፣ ስደተኞች ይሄ ሀገር የተቋቋመችው በስደተኞች ላይ ነው ብሎ ሲል ያ ራሱ ትልቅ ተስፋ የሚያደርግና የብዙዎችን አስተሳሰብ የሚቀየር ነው። አንድ መርሳት የሌለብን ነገር ባለፉት አራት ዓመታት ከአንድ ሺህ በላይ አስፈጻማዊ ለውጦች የማስፈጸም ለውጦች በተለያየ በፖሊሲ ደረጃ እየተገበሩ ብዙ ሰው በህጋዊም በሚባለው መንገድ እንደገናም ደግሞ እዚህ ሀገር ያሉ የተለያየ የኢሚግሬሽን ጥቅማጥቅሞች እንዳያገኙ በተቻለ መጠን እየታሰረ እየታሰረ ሁኔታው እየጠበበ የመጣው ነው። ልክ እንደዛው በአስፈጻሚ አይነት ሁኔታ ነገሮች ይሰፋሉ ብለን እናስባለን። ሰዎች ፍትሐዊ የሆነ ውሳኔ ያገኛሉ ብለን እናስባለን። እንግዲህ ይህንን ካልን ዘንዳ በአብዛኛው በተለይ አሁን በዳካ በኩል ያየነው ነገር ምንድን ነው? አንድ ጥቅም ከተሰጠ በኋላ ለአንድ ግሩፕ ያንን ጥቅም መውሰድ ከባድ ነው። እንዴት ማለት ነው? አስተዳደራዊ ህጎች አሉ ያንን ጥቅም ተማም ነው። ሰዎች አንድ ነገር ካደረጉ በኋላ ያንን ነገር እንደገና መቀልበስ እንደሚከብድ አይተናል። ለምን ፕሬዚዳንት ኦባማ በአስተዳደራዊ በአስፈጻሚያዊ ትዕዛዝ ነው ዳካን የተገበሩት። የትራምፕ አስተዳደር ደግሞ ዳካን ለመውሰድ በተደጋጋሚ ሞክሮ አቅቶት ይኸው ዳካ እስከ ዛሬ ድረስ ደርሷል። ስለዚህ የሚሆኑት በአትሊስት በአስፈፃሚ ትዕዛዝ ደረጃ የወጡት ነገሮች ምናልባት ይዘልቃሉ ብለን እናስባለን። ነገር ግን እውነተኛ መፍትሄ ያለው የህግ መቀየር ላይ ነው። የኢሚግሬሽን ህግ ለመጨረሻ ጊዜ ለውጥ የመጣው በአሜሪካን ሀገር ውስጥ በሺ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት ነው። እንግዲህ ከሺ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት እስካሁን ድረስ ያለውን በዓለማችን ለውጥ እንመልከት። ያን ጊዜ የነበረው ህግ ያን ጊዜ መጥፎ የሆነ ህግና ምናምን ዛሬ እንደገና ሊተገበር ሲሞከር አሜሪካንም እንደማይጠቅማት እየታየ እንደሆነ እናያለን። ስለዚህ ሰዎች አሁን ደግሞ በተለያየ አይነት ሁኔታ ዜግነት ያላቸው ሰዎች የአካባቢያቸውን እንደራሴ ራሴ የራሳቸውን ህይወት ታሪክ ማንነታቸውን እንዴት ለአሜሪካ እነሱ ያመጡትን ለውጥ የረዱትን የሆነውን ነገር እየተናገሩ ተጽዕኖ እየፈጠሩ ይሄ ረቂቅ ህግ ከሞላ ጎደል እንዲያልፍ እንግዲህ መጫን ያለባቸው እነሱ ናቸው ብዬ አስባለሁ። በዚህ ባለፈው ምርጫ ያየነው ዜጎች ወጥተው በሚመርጡበት ጊዜ ለውጥ ማምጣትን እንደሚችሉ ይሄንን ስላየን፣ አሁንም በዚህ መልኩ ሰዎች እንዲተባበሩ እና በዚህ መልኩ ሰዎች በምህዳር ውስጥ እንዲሳተፉ ያንን እናሳስባለን። የህግ ጠበቃ የምስራች ጌታቸው ከካሊፎርኒያ ሳኖዜ እንዲሁም የህግ ጠበቃ ሙሉመቤት አለማየው ከካሊፎርኒያ ሎስ አንጀለስ ስለነበርን ቆይታና ስለሰጡም ማብራሪያ በአሜሪካ ድምፅ ራዲዮ ስም አመሰግናለሁ። ደረጀ ደስታ ነኝ። ጤና